የትግራይ ህዝብ መፍትሄ እንዲገኝለት የሚጠይቅባቸውን የልማትና የአስተዳደር ችግሮች ምንነት ለማወቅ የታሰበ ነው የተባለ በክልሉ ምክትል ፕሬዚደንት ዶክተር ደብረ ጽዮን ገብረ ሚካኤል የሚመራ የክልሉ መንግስት ቡድን በሁሉም ዞኖች ውስጥ እየተዘዋወረ መሆኑ ታውቋል። የክልሉ ከፍተኛ የመንግስት ባለስልጣናትን አካቷል የተባለው የዚህ ቡድን እንቅስቃሴ እስከፊታችን ሰኔ እንደሚቀጥል የመቀሌ ሪፖርተራችን ሙሉጌታ አጽባህ ዘግቧል። ሙሉጌታ ተጨማሪ አለው። በትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል የተመራ የክልሉ ከፍተኛ የመንግስት ስራ ኃላፊዎች የተሳተፉበት ጉብኝት በሁሉም የክልሉ ዞኖች በማካሄድ ከህዝቡ የተወከሉ አካላትም ጋር ውይይት አካሂዷል። ጉብኝቱ እስከ ቀጣይ ሰኔ ወር ህዝቡ እንዲፈታ የሚፈልገውን የልማትና የመልካም አስተዳደር ችግሮች ለማወቅ የተካሄደ ነው ብለዋል። ዶክተር ደብረ ጽዮን በዚህ ጉዳይ አስመልክተው በሰጡት መግለጫ በተካሄዱ ውይይቶች ህብረተሰቡ በመልካም አስተዳደርና ልማቶች ያሉትን ችግሮች ነግሮናል ብለዋል ምክትል ርእሰ መስተዳድሩ ኣብ ልምዓት ምስ ሰናይ ምሕዳር ተኣሳሲረን ገሊአን ዝፀንሐ እየን ፀኒሕ ነዊሕ ግዜ ዝገበረ ዘይተፈትሐ ወይ 8 ዓመት ዝገበረ እናውልልዎ ነይሮም ዓሰርተ ዓመት ከልማትና ከመልካም አስተዳደር ጋር የተያያዙ ጥያቄዎችን አንስተዋል። አንዳንዶቹ በርካታ ዓመታት ያስቆጠሩና አሁንም ያልተፈቱ ጥያቄዎች ናቸው። ስምንትና አስር ዓመታት ያስቆጠረና አንዳንዱም የተደራረቡ አዳዲስ ጥያቄዎችን እየጨመረ የመጣ ነው። ብዙ ሕዝብ ስለሚፈልጋቸው ጉዳዮች በርካታ ጥያቄዎች ተልከውልናል። መድረኩ እንደ ገለጽኩት እስከ ሰኔ ወር ትኩረት ሊደረግበት የሚገባ ሀሳብ ማሰባሰብ ነው። ይህም ተሳክቷል ማለት ይቻላል። ጉብኝቱ በትግራይ ዶባዊ ዞን የተጀመረ ሲሆን ባለፈው እሁድ በመቀለ ከተማ በማካሄድ ተጠናቋል። ዶክተር ደብረጽዮን እንደገለጹት በጉብኝቱ በልማት የተሰማሩ ውጤታማ ሰዎች አይተናል ብለዋል። በተጨማሪም የአካል ጉዳተኞች የተሻለ ለውጥ ሲያመጡ ተገንዝበናል ሲሉ ገልጸዋል። ጉብኝት ባደረጉባቸው ድርጅቶች ኤርትራውያን በንግድ እየተሳሰሩ ናቸው ሲሉ ተናግሯል። ዶክተር ደብረጽዮን ሀደ ፍልይ ዘለ ነገር ዝርአናዮ እዚ ናይ ኤርትራ ኩነታት ንልዕል ዕድል እዩ ፅቡቅ እዩ ሰላም ጥራሕ እንት ኮነስ ብኢኮኖሚ እውን ተኣሳሲርና ክንዓቢ ክንልወጥ ንክእልና ዝበልናዮ ዳርጋ ተ ዝረኣየና ዮም ትካላት ምስ ኤርትራውያን ምትእሳር ጀሚሮም እዩ ስራሕ ዝጀሚሮም ምስ ኤርትራውያን አንድ ለየት ያለ የተገነዘብነው ጉዳይ ቢኖር አሁን ቀደም ስለ ኤርትራ ስናነሳ የነበረው አንድ ዕድል የሰላም ጉዳይ ብቻ ነበረ። አሁን ግን ጉዳዩ የሰላም ብቻ ሳይሆን በኢኮኖሚ እንድንተሳሰርም ይረዳል የሚል ነው። ጉብኝት ያደረግንባቸው ሁሉም ድርጅቶች ማለት ይቻላል ከኤርትራውያን ጋር መስራት ጀምረዋል። ኤርትራውያንም ወዲህ መጥተው ምርታቸውን ገዝተዋቸዋል፣ አሊያም አብረው ለመስራት ተዋውለዋል። የዚህን ትስስር ፋይዳ ከዚህ አንጻር ማየትም ጀምረናል። ሰላም ማምጣት ብቻ ሳይሆን ኢኮኖሚያዊ ትስስርም አምጥቷል። ሕዝቡ ከመንግሥት ቀድሞ የንግድና የመዋለ ንዋይ ትስስር ማድረግ ጀምረዋል። በተለያዩ አካባቢዎች ከህዝብ ጋር በተደረገው ውይይት ስለ ወቅታዊ ሀገራዊ ጉዳዮች ተነስቷል ሲሉ ገልጸዋል። በኢትዮጵያ የተለያዩ አካባቢዎች ያለውን አለመረጋጋት እንዲፈታም የትግራይ ህዝብና መንግስት የሚጠበቅበትን ድርሻ ያበረክታል ሲሉ ምክትል ርዕሰ መስተዳድሩ ተናግሯል። በኢትዮጵያ ተስፋና ስጋት አለ ያሉት ዶክተር ደብረጽዮን ተስፋውን እንዲበልጥ እንሰራለን ብለዋል። ምዑሪ ምእንታን ከአቶ አጀንዳታት በዚ ገለ አቶ ናይ ፌደራል ስርዓት እምታይ ኩነታት ኣሎ ሕገ መንግስቲ እንታይ ወደ ተስተካከለ አካሄድ ለመግባት እገሌ በዚህ ገባ እገሌ በዚህ ወጣ ሳይሆን የፌዴራል ስርዓቱ ሕገ መንግስቱና የልማት መስመሩ በየትኛው ሁኔታ ላይ ነው ያለው ስንል ሕዝቡ ቀልቡን ወደ ዋናው ጉዳይ እንዲያደርግ እንሰራለን። በተጨባጭም በትግራይ የምንሰራቸውን የልማትና መልካም አስተዳደርን የሚመለከቱ ስራዎችን በማጠናከር አዎንታዊ ሁኔታዎች እንዲጎሉ እናደርጋለን። በዚህም ስጋቱ እንዲቀንስ ትልቅ አስተዋጽኦ የማድረግ አቅማለን። ለአሜሪካ ድምፅ ሙልጌታ ጽብሃ መቐለ።